sport. ጤና ይስጥልኝ አድማጮች እንደምንሰንብታችኋል። በኦታዋ ማራቶን ኢትዮጵያዊያት አትሌቶች ከአንደኛ እስከ ሶስተኛ በመውጣት ድል ተቀዳጅቷል። በአዲስ አበባ በርካታ ሰዎች የተሳተፉበት የጋራ ስፖርት ተከናውኗል። የስፖርት መድረኩ የፖለቲካ ተቃውሞ ተስተውሎበታል። የፊታችን ረቡዕ ለአውሮፓ ሊግ ፍጻሜ እንዲሁም ቅዳሜ ዕለት ለሻምፒዮንስ ሊግ ትንቅንቅ አራት የእንግሊዝ ቡድኖች ከወዲሁ ተፋጧል። በፎርሙላ አንድ የመኪና እሽቅድምድም ያለፈው ዙር የዋንጫ አሸናፊ ሉዊስ ሐሚልተን የዘንድሮውን ዙር ድል ጀምሯል። በሜዳ ቴኒስ ፉክክር ሮጀር ፌዴሬር በፈረንሳይ መክፈቻ በሰፋ ልዩነት አሸንፏል። አብራችን ቆዩም። ያሉ ባየር ሚንሽን ጣምራ ዋንጫ ባነሳ በሳምንት አንዳንድ ተጫዋቾቹ ስጋት ውስጥ ገብቷል። ሊቨርፑልና ቶትናም የሻምፒዮንስ ሊግ ፍጻሜ እስኪደርስ ተፋጧል። በአውሮፓ ሊግ ቼልሲ ና አርሰናል ለሞት ሽረት ፍልሚያ ተቃርቧል። ከሌሎች ተጨማሪ የእግር ኳስ ዝውውር መረጃዎች ጋር ወደ በኋላ ላይ እንመለሳለን። በቅድሚያም አትሌቲክስ፣ ካናዳ ውስጥ ትናንት በተከናወነው 45ኛው የኦቶዋ ማራቶን የሩጫ ፉክክር ኢትዮጵያዊ አቶ አትሌቶች ከአንደኛ እስከ ሦስተኛ ተከታትለው በመግባት ድል ተጎናጽፏል። አትሌት ትግስ ግርማ ሁለት ሰዓት ከ26 ደቂቃ ከ34 ሰከንድ በመሮጥ 30 ሺህ ዶላር የሚያስገኘውን የአንደኛነት ደረጃ ተጎናጽፋለች። ቤተልሄም ሞገስ ሁለት ሰዓት ከ27 ደቂቃ እንዲሁም ታፈራው ተመስገን ሁለት ሰዓት ከ28 ደቂቃ ከ44 ሰከንድ በመሮጥ ተከታትለው ሁለተኛና ና ሶስተኛ በመሆን ገብቷል። በወንዶቹም ውድድር ኬንያዊው አልበርት ኮሪክን በመከተል ኢትዮጵያውያኑ አበራ ኩማና ጽዳት አያና የሁለተኛና ሦስተኛ ደረጃ አግኝቷል። ከ32000 በላይ ሯጮች በታደሙበት የኦቶዋ ማራቶን ከአበራ ኩማ ከባድ ፉክክር የገጠመው ኬንያዊ አትሌት ማሸነፉን በተመለከተ ይህ ህልም ነው ሲል የፉክክሩን ጠንካራነት ገልጧል። ኬንያዊው አልበርት ኮሪር የገባበት ሰዓት 2 ሰዓት ከ8 ደቂቃ ከ3 ሰከንድ ነው። አበራኩማ ኩማ 2 ሰዓት ከ8 ደቂቃ ከ14 ሰከንድ ሲሮጥ ታያና ሶስተኛ ሆኖ ለማጠናቀቅ የፈጀበት ጊዜ 2 ሰዓት ከ8 ደቂቃ ከ53 ሰከንድ ነው። በዚሁ በትናንቱ የማራቶን የሩጫ ፉክክር ከሙቀቱና ከልብ ህመም ጋር በተያያዘ 11 ሰዎች ሐኪም ቤት መወሰዳቸው ተነግሯል። ሁለቱ አደገኛ ሁኔታ ላይ ይገኙ እንደነበረ በስፍራው የነበሩ የህክምና ባለሙያዎች ገልጧል። 11ዱ የማራቶን ሩጫ ተሳታፊዎች ሐኪም ቤት ሲገቡ ገሚሱ ከልብ ህመም ጋር በተያያዘ፣ የተቀረው ደግሞ በውሃ ጥምና እጅግ በከባድ ድካም ተዝለፍልፈ ፎ እንደነበር ተገልጧል። ከዚሁ ከአትሌቲክስ ስፖርት ዜና ሳንወጣ አዲስ አበባ ውስጥም በሳምንቱ መጨረሻ ላይ የጋራ ስፖርት እንቅስቃሴና የሩጫ ውድድር ተከናውኗል። 16ኛ ዙር የዱላ ቅብብል ውድድር እሁድ ግንቦት 18 ቀን 2011 ዓ.ም ም ተካሂዷል። የትራፊክ አደጋን እንከላከል በሚል መሪ ቃል የተከናወነው ውድድር በተሳካ መልኩ መጠናቀቁን የታላቁ ሩጫ አዘጋጆች ገልጧል። በውድድሩ ስፍራ የተገኙ አንዳንድ ታዳሚዎች ግን የተሳታፊዎች ቁጥር አነስ ብሎ መታየቱን ተናግሯል። በ17 ስድስተኛው የጎዳና ላይ የዱላ ቅብብል ውድድር በወንድም በሴትም አትሌቶች ኢትዮ ኤሌክትሪክ አሸናፊዎች መሆናቸው ተገልጧል። በውድድሩ ባንኮችን፣ ኢንሹራንሶችን፣ ሆቴሎችን የመሳሰሉ የተለያዩ ተቋማትም ተሳታፊ ነበሩ። ሌላው በሳምንቱ መጨረሻ ላይ በርካታ ሰዎች የተሳተፉበት የጋራ የአካል ብቃት እንቅስቃሴ ስፖርት መስቀል አደባባይ ላይ ተከናውኗል። ውድድሩ በአዲስ አበባ ስፖርት ኮሚሽን አዘጋጅነት የተከናወነ ሲሆን ዘረኝነት ይብቃ የሚል መርህን አንግቧል። የጋራ ስፖርቱ ላይ አዲስ አበባ ከተማ ምክትል ከንቲባ ኢንጂነር ታከለ ኡማም ይህንኑ ዘረኝነት ይብቃ መፈክር የስፖርት ልብሳቸው ላይ አድርገው ታድመዋል። የጋራ ስፖርታዊ እንቅስቃሴው ሊበረታታ እንደሚገባ የገለጡ ሰዎች የመኖራቸውን ያህል የፖለቲካ ተቃውሞ ማንጸባረቂያ ያደረጉትም ነበሩም። የስፖርታዊ እንቅስቃሴው ዘረኝነት ይብቃ መፈክርና በከተማይቱ ውስጥ የሚከናውኑ አንዳንድ ድርጊቶች የሚጣረሱ መሆናቸውን በመግለጥም ተቃውሟቸውን አሰምቷል። በጋራ የአካል ብቃት እንቅስቃሴው ላይ ከ30 በላይ የተለያዩ የስፖርት ፌዴሬሽኖች ተሳታፊ መሆናቸው ተነግሯል። በከተማይቱ አስር ክፍለ ከተሞችም የተከናወነው የጋራ የአካል ብቃት እንቅስቃሴ ወደፊት በተከታታይ እንደሚዘጋጅ ተገልጧል። እግር ኳስ የጀርመኑ ሀያል ባየር ሚንሽን በሳምንቱ ማሳረጊያ ላይ ሁለተኛ ዋንጫውን ሲያነሳ የባየር ሚንሽን የቁርጥ ቀን ተከላካይ ጄሮሜ ቧቴንግ እንደተከፋ የተቀያሪ አግዳሚ ወንበር ላይ እግሮቹን ዘርግቶ ተቀምጦ ነበር። የ30 ዓመቱ ተከላካይ ቧቴንግ ለመከፋቱ ምክንያት ነበረው። የባየር ሚንሽን ፕሬዚዳንት ኡሊ ሆኔስ ለስምንት ተከታታይ የድል ዘመናት አብሯቸው የጨፈረው ጄሮሜ ቧቴንግ ሌላ አዲስ ቡድን ይፈልግ ማለታቸው ነበር። የብሔራዊ ቡድኑ ተከላካይን ያስከፋው የዘንድሮ አጀማመ ሲጀምሩ፣ ዋዣቅ የነበረው ባየር ሚንሽን ላይፕሲሽን 3 ለ0 ድባቅ መቶ የጀርመን ዋንጫን ያነሳው በሮበርት ሌቫንዶቭስኪ ና ኪንግስሌይ ኮማን ግቦች ነው። በዚያም ባያን ሚንሽን የቡንደስሊጋውንና የጀርመን ዋንጫዎችን ይዞ መጨፈር ችሏል። በጣም ራንድሉ መላ ደጋፊዎቹን ያስቦረቀው ባያን ሚንሽን ጀሮሜ ቦአቴን ግን ሌላ ቡድን ፈልግ ሲለው ዓይኑን የፕሪምየር ሊጉ አንድ ተጫዋች ላይ መጣሉ ተነግሯል። የባያን ሚንሽን ሊቀመንበር ካርል ሃይንስ ሩመኒገ አያላኑ አሪያን ሮበንን ና ፍራንክ ሪበሪን የሚተካልን አጥቂ ወደ ማንቸስተር ሲቲ አግኝተናል ብሏል። ያ ወጣት አጥቂ ሌሮይ ሳኔ ነው። በእርግጥ የሌሮይ ሳኔ የማንቸስተር ሲቲ ውል ሊጠናቀቅ ገና ሁለት ዓመታት ይቀሩታል። እናስ ማንቸስተር ሲቲ ይህን ወሳኝ ተጫዋቹን የመሸጥ ውሳኔ ላይ ይደርስ ሲሆን ግልጽ አልተደረገም። ለዚያም ይመስላል የባየር ሚንሽኑ ሊቀመንበር ካርል ሃይንስ ሩመኒገ ከማንቸስተር ሲቲ ጋር ገና የሁለት ዓመት ውል አለው። ያን መዘንጋት አያስፈልግም። እናም ተጫዋቾቻቸው ስለፈለጉ ብቻ ዝም ብለው አይሸጧቸውም ብሏል። ሎሮይ ሳኔን ወደ ባየር ሚንሽን የማምጣቱን ጉዳይ ከባድ ቢሆንም አጓጊው ነገር የሚተካቸው አሪያን ሮበንንና ፍራንክ ሬበሪን ነው። ስለዚህ ይህ ጥሩ ማበረታቻ ይመስል ይመስለኛል ሲል ሮሜኒገ በጃዞር ሌሮይ ሳኔን ወደ ባየር ሚንሽን እንዲመጣ አባብሏል። ባርሴሎናንም ሪያል ማድሪድንም እርሷቸው ይህ ሳምንት የእንግሊዞች ነው ይላል የፈረንሳይ ዜና አገልግሎት ዘገባ። ለበርካታ ዓመታት የስፔን ቡድኖች በተከታታይ ድሎች የተምነሸነሹበት የአውሮፓ ሊግና የሻምፒዮንስ ሊግ ውድድሮች ዘንድሮ ለፍጻሜው ያሰለፉት እንግሊዝ ቡድኖችን ነው። ሁለቱም ታላላቅ የአውሮፓ የፍጻሜ ፍልሚያዎች የሚከናወኑት በሊቨርፑል በቶትናም በቸልሲና በአርሰናል ቡድኖች ነው። በፊታችን ረቡ ምሽት ላይ የአውሮፓ ሊግ ፍጻሜ ሲካሄድ የሚፋለሙት የእንግሊዞቹ አርሰናልና ቸልሲ ናቸው። ከዚያም እጅግ በብዙዎች ዘንድ በጉጉት የሚጠበቀው የሊቨርፑልና ቶትናም ዋናው የሻምፒዮንስ ሊግ ግጥሚያ ቅዳሜ ምሽት ይከናወናል። የረቡ ግጥሚያ የ37 ዓመቱ የአርሰናል ግብ ጠባቂ ፔተር ቼክ ከጨዋታ ዓለም የሚሰናበትበት እንደሆነ ይጠበቃል። የአውሮፓ ሊግና የሻምፒዮንስ ሊግ ዋንጫዎችን የማሸነፍ ታላቅ ድል ከተጎናጸፈበት ቡድን ሲሰናበትም ማረፊያው ከነገ በስቲያ ተቀናቃኙ ሆኖ ሜዳል የሚሰለፈው ቸልሲ ሊሆን ይችላል ተብሏል። ፔተር ቼክ ወደ ቀድሞ ቡድኑ የስፖርት ኃላፊ ሆኖ ሊመለስ ነው ሲል ስካይ ስፖርት ያቀረበውን ዘገባ አላስተባበለም። የአውሮፓ ሊግ ፍጻሜ ተፋላሚው ቸልሲ በፍጻሜው አሸነፈም አላሸነፈ፣ በቡድን ውስጥ ግን መጠነ ሰፊ ለውጥ እንደሚኖር እየተነገረ ነው። ኤደን ሃዛርድ ላይ በርካታ ቡድኖች ለዝውውር አይኖቻቸውን ጥሏል። አሰልጣኙ ማውሪትሲዮ ሳሪ ምናልባት በሚቀጥለው የጨዋታ ዘመን የማሰልጠን እድሉን አያገኙም ይሆናል። በፕሪምየር ሊጉ ሶስተኛ ሆኖ መጨረስ በጥሩ መልኩ ሊታይ ይችላል። ዋንጫውን ለጥቂት ታቶ በሁለተኛ ደረጃ ካጠናቀቀው ሊቨርፑል በ25 ነጥብ ልዩነት መጨረስ ግን አሰልጣኙን ለሰላ ትችት ዳርጓቸዋል። በኙ በሳሪ ዘመን ቼልሲ በማንቸስተር 6 ለ0 እንዲሁም ብዙም ልምድ በሌለው ቦርመስ ቡድን አራት ለዜሮ መንኮታኮታቸው ለረዥም ጊዜ የሚዘልቅ መጥፎ ትዝታ ነው ከቡድኑ ጋር ውላቸው ሊጠናቀቅ ሁለት ዓመት የሚቀራቸው አሰልጣኝ ማውሪሲዮ ሳሪ ግን ቡድናቸው በእሳቸው ደስተኛ መሆን አለመሆኑን ለማየት ውላቸው ሲጠናቀቅ ቢናገሩ እንደሚሻል ገልጧል። በሜዳ ቴኒስ የፈረንሳይ ውድድር የስዊዘርላንዱ ሮጀር ፌዴሬር በሰፋ ልዩነት ድል ተቀናጅቷል። ተጋጣሚው ሮላንድ ጋሮስን 6 ለ 2፣ 6 ለ 4 ና 6 ለ 4 በሆነ ውጤት አሸንፎታል። የ37 ዓመቱ የሜዳ ቴኒስ ተጫዋች በመቀጠል የሚገጥመው የጀርመኑ ኦስካር ኦቴ ነው። በፎርሙላ አንድ የሞናኮ የመኪናሽ ቅድምድም የብሪታንያው ሎዊስ ሃሚልተን ዘንድሮም ድል ተቀዳጅቷል። ለአምስት ጊዜያት የፎርሙላ አንድ ባለድል የነበረው ሎዊስ የዘንድሮውን ውድድር በድል ነው የጀመረው። በሞናኮው ሽቅድምድም ሃሚልተን አንደኛ፣ ሰባስቲያን ፌትል ሁለተኛ፣ እንዲሁም ቫለሪ ቦታስ ሶስተኛ ወጥቷል። አድማጮች፣ የስፖርት ጥንቅራችን በዙ ይደመደማል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ and i still link